በዚህ ዓመት ይካሄዳል ለተባለው ብሔራዊ ምርጫ እየተዘጋጀ መሆኑን ገዢው ብልጽግና ፓርቲ አስታውቋል። የታሰሩ የፖለቲካ ፓርቲ አመራሮች እንዲፈቱ እና የፖለቲካ ምህዳሩ እንዲሰፋ በመጠየቅ እንዲሁም አመቺ የመረጋጋት ሁኔታ የለም በሚል ምርጫው እንዲተላለፍ ያሳሰቡት የኦሮሞ ፌዴራሊስት ኮንግረስ እና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ባወጧቸው መግለጫዎች ላይም የገዢው ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲዎች ጉዳይ ኃላፊ ዶክተር አለሙ ስሜ ማብራሪያ ሰጥተውበታል። ዶክተር አለሙን ያነጋገረችው ፀሐይ ዳምጠው ዝርዝሩን ይዛለች። ኢትዮጵያ ውስጥ ከሚንቀሳቀሱት ተፎካካሪ የፖለቲካ ፓርቲዎች መካከል የኦሮሞ ፌዴራሊስት ኮንግረስና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር በሰሞኑ መግለጫቸው ሀገሪቱ ያለችበት የሰላም እጦትና አለመረጋጋት ምርጫውን ለማካሄድ ያሰጋል ማለታቸው ተዘግበዋል። በብልጽግና ፓርቲ የሲቪክ ማህበራት እና የፖለቲካ ፓርቲዎች ጉዳይ ጉዳይ ኃላፊ ዶክተር አለሙ ስሜ በዚህ ጉዳይ ላይ መልስ ሰጥቷል። በአጠቃላይ አገሪቷ ሁኔታ ከአምና በተሻለው ደረጃ ምርጫ ማካሄድ በሚያስችል ሁኔታ ላይ ትገኛለች የሚል እምነት አለ። ፍጹም ችግር የሌለበት ጊዜ መቼ እንደሚመጣ ደግሞ አናውቅም። ዲሞክራሲ ያልዳበረበት ሀገር ውስጥ ነው ያለ ነው። ስለዚህ በአንድ ጊዜ ምንም ችግር የሌለባት ኢትዮጵያን ጨርሰን ምርጫ የምናካሄድበት ጊዜ የለም። ራሱ ሂደቱ ነው ሰላምንም እያረጋገጠ የሚሄደው፣ ሂደቱ ነው ዲሞክራሲን እየገነባ የሚሄደው። በእርግጥ ዝምዛም ችግር የሚፈጥሩ አሉ። አንዳንድ ቦታ በሽፍትነት አይነት መልኩ የህዝብን ሰላም የሚያውቁ ችግር የሚያደርሱ አካላት አሉ። ይህ ይታወቃል። ግን ስንት ቦታ? በጣም ጥቂት ቦታ እሱን ከህዝብ ጋር ተባብሮ በቁጥጥር ስር ማዋል ያስፈልጋል። ለዛ እየተሰራ ነው። ሁለተኛው የዚህ ችግር ኢትዮጵያ ውስጥ ስለሚደረገው የእርስ በርስ ግጭት ሰላም መደፍረስ እና ስርዓት ያለመከበር ባለቤት የነበረው የህወሀት ጁንታ ዋጋውን አግኝቷል ተወግዷል ዘንድሮ ኢትዮጵያ ምርጫ ለማካሄድ የተሻለ ደረጃ ላይ ትገኛለች ፓርቲዎቹ የታሰሩ የፖለቲካ መሪዎች መሪዎችና አባላት ሳይፈቱ ምርጫውን ማካሄድ የምርጫውን ታማንነት ጥያቄ ውስጥ ይከታል ባሉት ሀሳብ ላይ ዶክተር አለሙ ተከታዩም ብለዋል ህግ የጣሰ ማንም ቢሆን ጠይቅ አለበት። ይሄ ደግሞ ተወሰነ አካል ብቻ በህግ የሚጠይቅ ሌላው የማይጠይቅበት አገር አይደለም። በተጨባጭ ማንኛውም ህግን ጥሶ የተገኘ ዜጎችን እርስ በርስ ያጋጨ ወይ ደግሞ ሲጋጩ ኃላፊነቱን ያልተወጣ የመንግስት ሹማምንት ጀምሮ በህግ እየተጠየቁ ነው ያሉት። ይሄና ዲሞክራሲያዊ ምርጫ ምንም አያገኝም። ዲሞክራሲያዊ ምርጫ አንዱ የዲሞክራሲያዊ ስርዓት መገንቢያ አንዱ ሂደት ነው። የህግ የበላይነትም እንደዛ የዲሞክራሲ ስርዓት የምንገነባበት አንድ መሳሪያ ነው። የህግ የበላይነት የሌለበት ዲሞክራሲ አይገነባም። ህግ እስካከበሩ ድረስ መንቀሳቀስ ይችላሉ። መምረጥ መመረጥ ይችላሉ። ተመርጠውም ሀገር ማስተዳደር ይችላሉ። ህግ እስከ ጣስን ድረስ ግን ህግ እየተጣሰ ሌላ የከሌ ፖለቲካ አባል ስለሆነ የከሌ አመራር ተሆነ የሚታልፍበት ከሆነ የህግ የበላይነት የሚባለው ህግ ለሁሉም እኩል ይሰራል የሚባለው ነገር ጥያቄ ውስጥ ይገባል። በዚህ ሁኔታ ዲሞክራሲም አይገነባም። አሁን በህግ ቁጥጥር ስር ያሉት ተፎካካሪ ፖለቲካ ፓርቲ አባላት ወይ ደግሞ አመራር ብቻ አይደሉም። የገዢው ፓርቲ የብልጽግና ፓርቲ አመራርም በህግ ጥላ ስር ያሉ በህግ እየተጠየቁ ያሉ በጥፋታቸው ልክ ማንም ያጠፋ ይጠየቃል። እንደውም የብልጽግና ፓርቲ አመራር እየተጠየቁ ያሉ ኃላፊነታችሁን አልተወጣችሁም ሌላው በእርስ በርስ ግጭት ሰው ስታጋጩ፣ ስታጋድሉ ነበረ፣ ስትቀሰቅሱ ነበር ተብሎ ነው። የብልጽግና ፓርቲ አመራር ግን ህዝብን በሰላም ወጥቶ በሰላም የመግባት የመንግስትነት ግዴታችሁን አልተወጣችሁ ኃላፊነታችሁን አልተወጣችሁ ተብሎ ነው እየተጠየቁ ያሉትና ለዚህ ህግ የጣሰ ሁሉ በህግ መጠቅ አለበት። ይሄ አንድ የዲሞክራሲ ስርዓት ግንባታ ባህሪ ነው። ዶክተር አለሙ አክለው ፓርቲያቸው ለአገር አቀፍ ምርጫው ዝግጅት ላይ መሆኑን ጠቅሟል። የምርጫ ቦርድ ባለፈው ዓመት ኮሮና በዓለም ላይ ሲከሰትና ይሄ በሽታ ወደ ኢትዮጵያም ገብቶ ያኔ ለዓለምም አዲስ ስለሆነ እና ድንጋጤም ሁሉም ነገርም ስላለ እና መንግስትም አንዳንድ እንቅስቃሴዎችን ወደ መገደብ ስለገባ ምርጫ ቦርድ ዘንድሮ ምርጫ ማካሄድ አልችልም ብሎ ለፓርላማ አቅርቦ ምርጫው ተሸጋግሯል። በፓርላማና በፌዴሬሽን ምክር ቤት ውሳኔ መሰረት ዘንድሮ ደግሞ ያው ምርጫው ሲተላለፍ የሚመለከተው የጤና ተቋማት ምርጫውን ለማካሄድ ቻላለ እስከሚባል የተላለፈው እንጂ ላልተወሰነ ጊዜ ስላልተላለፈ በዚህ መሰረት የጤና ሚኒስትር ለፓርላማ ምርጫ ማካሄድ ይቻላል ብሎ ባቀረበው መሰረት ምርጫ ቦርድ ዘንድሮ ምርጫውን ለማካሄድ ወስኖ እየተንቀሳቀሰ ነው ያለው። ሰው እኛም እንደ ፓርቲ በዛ ውሳኔ መሰረት ምርጫ ይካሄዳል ብለን ነው እየሰራ ነው ያለው። ከምርጫ በፊት ሀገራዊ መግባባት ያስፈልጋል ብሎ ፖለቲካ ፓርቲዎቹ ያነሱት ነጥብ ላይም ብልጽግና ፓርቲም እንደሚስማማ ኃላፊው ጠቅመው የተጀመሩ ስራዎች እንዳሉ ተናግረዋል። ውይ ተጀምሯል። ከለውጥ ወዲህ ተፎካካሪ ፖለቲካ ፓርቲዎች እርስ በርስም ከመንግስት ጋር በጣም ሰፊ ጊዜ በተደጋጋሚ ብዙ ውይይቶች ተደርጓል። ትልልቅ አገራዊ አጀንዳዎች ላይ ብዙ እርምጃ ተሄዶ መንግስት ተፎካካሪ ፖለቲካ ፓርቲዎችን እያወያየ ፓርላማ ወይ ደግሞ ወደ ካቢኔ ወይ ደግሞ ውሳኔ ወደሚሰጥ የመንግስታዊ አካል ሳይሄድ መንግስት ትልልቅ የአገራዊ አጀንዳዎች ላይ ተፎካካሪ ፓርቲዎችን እያወያየ ነው። በኮቪድ ጉዳይ፣ በአስቸኳይ ጊዜ አዋጅ ጉዳይ፣ አምና በተደረገ ምርጫ ማረም ዘንድሮም ስለምናካሄደው የምናካሄደው ምርጫ በትልልቅ ሀገራዊ ጉዳዮች ግን በአስር ዓመት ኢኮኖሚ እቅድ ላይ ስለ ፕራይቬታይዜሽን ትልልቅ አጀንዳ አገራዊ አጀንዳዎች ላይ የፖለቲካ ፓርቲዎች በውይይትም አንዳንድም በተሳታፊ ያንን ነገር በማስፈጸምም እየተሳተፉ ነው ያሉት። ይሄ በኢትዮጵያ ታሪክ ትልቅ ምርታ ነው። ሀገራዊ መግባባት ያስፈልጋል። ለብሔረ መንግስት ግንባታችን በጣም አስፈላጊ ነው፣ ወሳኝ ነው። ይሄን ፓርቲያችን በጣም ያምናል። ከዚህ በመነሳት ይህን መድረክ እንዲመቻች በመንግስትነት ሚናችን ግንባር ቀደም ሚና እየተጫወተ ነው ያለው፣ አጀንዳ በመቅረስ ጽሑፍ በማቅረብ ሌላው አቀረበው ላይ በውይይት በመሳተፍ ይሄ መድረክ እንዲመቻች በማድረግ በፋይናንስ በመርዳት በጣም ተስፋ የሚሰጡ ጅምሮች ታይተዋል። በህገ መንግስት ላይ ተወያይተናል። በፌዴራል ስርዓት ጉዳይ ላይ ተወያይተናል። ብዙ ጅምሮች አሉ። ግን የሀገራዊ መግባባት የሆነ ቦታ ተጀምሮ የሆነ ቦታ የሚያልቅ ጉዳይ አይደለም። ዛሬ በሆነ ነገር ላይ ልትግባቢ ትችያለሽ። ነገ ደግሞ ሌላ አጀንዳ ይፈጠራል። ሌላ ልዩነት አጀንዳ ይፈጠራል። ሂደት ነው። በሂደት የምታስቀድምን እያስቀደምሽ፣ እየተግባባሽ፣ እየሰራሽ፣ ወደፊት እየሄድሽ ነው። የሆነ ቦታ ቆመሽ የሆነ ነገር ሳልቅ ቀጣዩን ስራ አልሰራም፣ እንደዛ ሀገር አይገነም። ሀገር ለመገንባት ሁሉም ፖለቲካ ፓርቲዎች የድርሻቸው መጫወት አለባቸው ሲሉ ያሳሰቡት ዶክተር አለሞ ጠንካራ ዲሞክራሲን መለማመድ ያስፈልጋል ብለዋል። ለአሜሪካ ድምፅ አሀይድ አምጦ ከአዲስ አበባ።